በሴት ልጅ ግርዛት ዙሪያ ባለፈው ሰኞ የጀመርነው ውይይት ሁለተኛውና የመጨረሻው ክፍልን እነሆ ይዘን ቀርበናል። በክፍል አንዱ ውይይታችንም አራት አይነት የሴት ልጅ ግርዛቶች እንዳሉ ድርጊቱም በባህል በሃይማኖትና በጤና ረገድ ምንም አይነት ድጋፍ የሌለው ይልቁንም ልማዳዊ ከሚባሉት ድርጊቶች ተርታ የሚፈረጅ መሆኑን የውይይቱ ተካፋዮች ገልጸው ነበር። በዛሬው ውይይታችን ደግሞ በተለይ ወላጆች ወደ አገር ቤት ሴት ልጆቻቸውን ይዘው በሚጓዙበት ወቅት ሊያደርጉት ስለሚገባው ጥንቃቄና የአውስትራሊያ መንግስት በሴት ልጅ ግርዛት ዙሪያ ተሳትፎ እንዴት ማድረግ እንደጀመረ፣ ህጉስ ምን ይላል? በሚለው ዙሪያ ትኩረት እናደርጋለን። አቶ አሰፋ በቀለ፣ ወይዘሮ አልማዝ ይማምና ወይዘሮ ሰሎሜ ገብረ ማርያም በሲድኒ የጤና ጥበቃ ዲፓርትመንት የጣምራ ቋንቋ የማህበረሰብ ግንዛቤ ሰጪ ባለሙያዎች ዛሬም አብረውናሉ። በቅድሚያም አውስትራሊያ በሴት ልጅ ግርዛት ዙሪያ እንዴት ተሳትፎ ማድረግ እንደጀመረች አቶ አሰፋ መለስ ብለው ታሪኩን ይገልጻሉ። አዎ እንግዲህ ወደ ታሪኩ ልምጣልሽ እና እንዴት አውስትራሊያ በዚህ ጉዳይ ላይ ኢንቮልቭ ሆነ። አንደኛ የአውስትራሊያ ችግር አይደለም ይሄ ችግር፣ የአፍሪካና የተለያዩ የሚድል ኢስት፣ ኢንዶኔዚያ እንደነዚህ ያሉ ሀገሮች ውስጥ የሚደረግ ነው። እንዴት ነው አውስትራሊያ ውስጥ የመጣ የምለውን ለመጥቀስ ያህል በአስራ ዘጠኝ መቶ ዘጠና አምስት ዓመተ ምህረት አንዲት ኢትዮጵያዊት ብርሃን ላይ ራስ ወርቅ የምትባል ሴት በጄኔቭ ውስጥ በዚህ ጉዳይ ላይ በጣም በአንደር ሂውማን ራይትስ ትከራከር ነበርና እንዳጋጣ አውስትራሊያ መጣች እና ሰው ስትፈልግ እኔ የማህበር ፀሐፊ ነበርኩና የሆኑ ሰዎች እኔን ስር ቁጥር ሰጥቷል። እሷ እንደ መጣች የጠየቀችኝ ሴቶችን ፈልገህ አገናኘኝ አለችኝ። አራት ሴቶች ያገኘሁላት ሶስት ኢትዮጵያውያን፣ ጁሊያና ኒኮማ የምትባል ሴት ከጋና አገናኘኋቸው። ኢትዮጵያውያን ሴቶች ብዙም አልገፉበትም፣ ወደ ኋላ ተመለሱ። ያቺ ጁሊያና በጥብቅ ያዘች እና ከተለያዩ ድርጅቶች ጋር መነጋገር ጀመረች። ሻንጋይ ላይ የሴቶች አለም አቀፍ የሴቶች ስብሰባ ነበር እና እዛ ስብሰባ ላይ የሆኑ ግሩፖች ፈጥራ ከነሱ ጋር እዛ ሄደው ንግግር አደረጉ። በዚህ ጉዳይ ላይ በዩናይትድ ኔሽንስ ቀደም ብሎ ይታወቅ ስለነበረ የአውስትራሊያም ደግሞ አንዳንድ ጠበቆች እንደዚህ የጤና መኮንኖች ጣልቃ ገቡ። በዛ አማካኝነት በአውስትራሊያ ውስጥ ማይግራንት የሆኑ ሰዎች ልጆቻቸውን ወደ ሀገራቸው ልከው እንደሚያስገርዟቸው ሁሉ ንግግር ማድረግ ተጀመረ። መንግስት ህግ አወጣ። ወይዘሮ ሰሎሜ ወላጆች በተለይ ሴት ልጆቻቸውን ይዘው ወደ አገር ቤት በሚጓዙበት ጊዜ ሊያደርጉ የሚገ ገባው ጥንቃቄ ምን ይመስላል? ምን ማድረግ አለባቸው? ይህንን ነገር ማሰብ ያለብን አሁን ብዙዎች እናቶች ኢትዮጵያ የተወለድንን ብዙ ደግሞ የተገረዘው ከአያውቅም በህፃንነቱ ነው የተገረዘው። እንደኔ ትልቆን የተገረዘ ብዙ ሰው አልሰማሁም። አልፎ አልፎ ነው ያለው። እና እነዚህ ሰዎች ምን እንዳመለጣቸው አያውቁትም። ምን አይነት ህመም እንዳሳለፉ አያውቁትም። አሁን እዚህ መቼ መኖር ከጀመሩ በኋላ እንደ ካልቸር አይነት ነገር ነው መገረዝ። በካልቸራችን አለ፣ ያ ነው የሚኖራቸው አስተሳሰብ ማለት ነው። ህመሙን አላዩትም፣ ያለፉበትም ነገር ላይኖር ይችላል። እንዴት ነው አንዳንዴ የሌለንን ነገር ልናውቀው አንችልም ወይ? ምን እንዳመለጠን ልናውቀው አንችልም። ምንድን ነው የሚባለው? ያላዩት ሀገር አይናፍቅም ነው። አንዳንዴ ዲፍረንሱ ብዙ ማወቅ ስለማንችል፣ ምናልባት ሲወልዱ ችግር ሊያጋጥማቸው ይችላል። ወለዱ እንበል ተመልሰው ይሄዳሉ። ተመልሰው ሲሄዱ አንዳንዴ ያው የቤተሰብ ነው፣ አያቶች ናቸው በተለይ እዛ ያሉ እናቶች ኢንፍሉዌንስ የሚያደርጉት ልጆች በፈረንጅ ሀገርማ አትች አያትም አሁን በቃ አስራ ሁለት አስራ ሶስት ሲሞላት መንገድ ነው የምትወጣው። እንደዚህ ታስደርግሻል ሲባል በተለይ ደግሞ ውጭ ያለ ነው እንፈራለን። ልጆቻችን ሌላ ሌላ ነገር ውስጥ እንዳይገቡብን እና መድኃኒት ይመስለናል። አይ እንደዚህ እኮ ቢደረግ አያውቁም ማን ያየኛል የምንለው ነገር ሊኖር ይችላል። ቢያስቡት ግን እነዚህ ልጆች በኋላ ላይ አሁን እንኳን ቢደበቅ አሁን የአምስትና የአስር ዓመት ልጆች ወስደን አስገርዘን ብናመጣ እነዚህ ልጆች መውለዳቸው አይቀርም። ሲወልድ ሆስፒታል ያ ነገር መውጣቱ አይቀርም። ተደብቆ የሚኖር ነገር አይደለም። በወሊድ ጊዜ ሲገቡ እነዚህ ልጆች ይታያሉ ማለት ነው እና ያ ሊጎዳ ይችላል እናት እና አባቶች እዚህ ሀገር ያለን ወደ ኢትዮጵያ ስንሄድ መጠንቀቅ አለብን ልጆቻችንን ከማን ጋር ነው የምንተወው ቤተሰብ ብዙ ጊዜ ውለታ ለኛ የሚያደርግ ነው የሚመስለው ልጆቻቸውን ከመጥፎ ነገር አዳንኳቸው ነው የሚሉት፣ እንጂ እንዴት እንደ ጥሩ ነገር ነው የሚያዩት። ወይዘሮ አልማዝ በዚህ ዙሪያ ላይ የሚጨምሩት ነገር አለ? በተለይ ደግሞ እናቶች ወደ ኢትዮጵያ ወይም በተለያየ ሀገር በሚሄዱበት ጊዜ ሴት ልጆቻቸው ላይ ጥንቃቄ ማድረግ የሚገባቸው ነገር ምንድን ነው? በዚህ ላይ የምንጨምረው ነገር ጉዳቱ እያመዘነ ነው የመጣው እና የኢትዮጵያ ሕዝብ ደግሞ አያቶች ወይም ቅድመ አያቶች በሕይወት ካሉ ያንን ነገር ሚስ ሊያደርጉ አይፈልጉም። እኔ አንድ ታሪክ ሰማው። እኔ እንደውም ኢትዮጵያ ውስጥ ያለም አልመሰለኝም ነበር የቆመ ነበር የመሰለኝ። እና አንዷ ልጅ ዛሬ አስራ ስድስት አመት ነው ወደ አውስትራሊያ የመጣችው። ስለዚህ ስለ ኤክስ ጂ ኤም ጋብዝኳት ማለት ነው አይ አንድ ነገር ልንገርሽ አለችኝ። ምን አልኳት። ልጆቼን እዚህ ከመምጣታችን በፊት ክፍለ ሀገር ላኳቸው አያታቸውን ተሰናብተው እንዲመጡ። ማይንድ ዩ የአስራ አራት እና የአስራ አምስት አመት ልጆች ናቸው። እነሱን ልኬ ተሰናብተው ሊመጡ ሲሉ አንድ ሳምንት ከአያታቸው ጋር ቆዩ። እንደገና አስራ አምስት ቀን ጨመሩ ሁለቱንም ማስገርዛ ላከችልኝ ብላ ስትል፣ በቃ በጣም ደነገጥኩ። አንደኛ ካልናት ፈቃድ እንደዚህ መደረጉ አሁንም ለሌላው ነገር ይቀጥላል በማለት ለራሴም አዌርነስ ሰጠኝ። ለእህቶች እንግዲህ እንደዚህ አይነቱን ነገር መንገር አለብን። ሁለተኛ እዚህ ሀገር ደግሞ የመጣ ነው ቀድመን የመጣን ስላለን ሐኪሞች አያውቁም ነበር ስለ ግርዛት፣ ስለማያውቁ ሪኤጁኬት ተደርገው ነው አሁን እነሱ እኛን ሊረዱን የቻሉት ማለት ነው። ይህንን የሚያልኩበት ምክንያት አንድ ጓደኛዬ በቃ ልትሞት ምንም አልቀራትም። ሐኪሞቿ አቁም ነርሳ፣ አቅም ሚድዋይፏ፣ አታቅም ልጅቷ ታምጣለች ታምጣለች እሷ ደግሞ ከሚሰፉት ሳይድ ናት። አመጣ አመጣ፣ ሶስት ቀን አመጣ ሲዜሪያን አላደረጉላት። መጨረሻ ላይ ዲሳይድ አድርገው ሲዜሪያን አድርገው አገላገሏት ማለት ነው እና ሄደን ዘኔክዴ ልንጠይቃት ስንል አይ በቃ እግሯ እኮ መገጣጠም አቅቶታል፣ ሹል ቢሆን ዊልቸር ትሆናለች አሉ። በጣም ደነገጠ። እኔም እኔ የዛን ጊዜ አልመጣልኝም ነበር በመገረዟ ምክንያት እንዲሆነች ግን እግዚአብሔር ይመስገን ከዛ ወዲህ ስተዲ ተደርጎ ምንድን ነው ከአፍሪካ የሚመጡት ልጆች ሴቶች ምጥ ላይ የሚቸገሩት ስተዲ ሲደረግ ያው ሁሉም አብዛኛውን በግርዛት ያለፈ መሆኑ ታወቀ። እርግጥ ነው ልጅ መውለድ ላይ በጣም ስቃ ያለ በጣም በጣም በጣም ምክንያቱም ያ ትርፍ የሆነው ስጋ፣ ስትሬች የሚያደርገው ልጁ በደንብ እንዲወጣ የሚያደርገው ነገር ስለተወገደ ስለተወሰደ ሴቷን አደጋ ላይ ጥላት አለ፣ እስከ ሞት መድረስ አለ። አሁንም አስተምረዋቸዋል። እግዚአብሔር ይመስገን እዚህ ሀገር ቶታሊ፣ ኢትዮጵያ ግን አልቆምም እና ለዚህ ነው እኔ ኢንቮልቭ ሊሆን የቻልኩት ወገኖቼን ለመርዳት ማለት ነው። አንቺ ባታቂው ልጅሽ እንዲጫወት ጥለሽ ለአክስት ወይ ለአያት ጥለሽ ብትወጪ እንደዚያ ቢያደርጉ ማዳን መቻል የማትችበት ስቴጅ ላይ ነው የምንሆነው ማለት ነው። ስለዚህ በጣም ጥንቃቄና አዌርነሱ ከፍ እያለ እየጨመረ ቢሄድ መልካም ነው ብዬ አስባለሁ። ከገላለጻችሁ እንደተረዳሁት ሁለት ነገሮች ናቸው በዋነኛነት የሚታዩት። አንደኛው ራሱ የተገረዙ እናቶች መገረዛቸውንም ቢያውቁትም ግን የማይናገሩት ነገር ስለሆነ በእርግዝና ሰዓት ሄደው ራሳቸውን ግልጽ አድርገው መናገር እንዳለባቸው እና በኋላ ላይ ምጥ ላይ ከሚቸገሩ ቀደም ብለው ይሄንን ቢናገሩ የሚደረግላቸው እርዳታዎች ቀድሞ እንዲደረጉ ይሆናል የሚል ነው። ሁለተኛው ደግሞ በተለይ ደግሞ ወደ ኢትዮጵያ በሚካሄድበት ሰዓት አያቶዎች ወይም ደግሞ ቤተዘመድ እንደዚህ አይነት ድርጊት እንዳይፈጽም በተለይ እናቶ ያልተሰማርናባት ዋናዎቹ ማለት ነው፣ መቆጣጠር እንዳለባቸው የሚለው ነገር ነው የተረዳሁት። ወደ አቶ አሰፋ መለስ ስልበልና ለመሆኑ ወላጆች በራሳቸው ፍላጎትም ይሁን እንዲሁ በቤተ ዘመድ ግፊት ኢትዮጵያ ሄደው ልጆቻቸውን ቢያስገርዙ ወይም ደግሞ እዚህም ሀገር ልጆቻቸው ላይ ግርዛትን ቢፈጽሙ ህጉ ምን ይላል? የሚደርስባቸው ችግር አለ? ህጉ በመጀመሪያ ጊዜ ልጁን ወዚህም ሀገር ሆነ ወይም ውጭ ሀገር ወስዶም እዚህም ያስገረዘ ወላጅ ወይም ተግባሩን የፈጸመ ሐኪም ነርስ ብትሆን ሰባት አመት ነበር የመፈረድባቸው አሁን ግን እዚህ አሁን በምንነጋገርበት ወቅት ሀያ አንድ አመት ስርዓት ነው መፈረድባቸው። ከፖሊስ ክፍል ይሄን የሚከታተል ቡድን ተቋቁሟል። ከጤና ጥበቃ ክፍል ይሄን የሚከታተል ቡድን ተቋቁሟል። የሆኑ የህንድ ተፈላጊዎች እና ሐኪሞች እስር ላይ ናቸው አሁን ያሉት። እዚህ አውስትራሊያ ውስጥ ምንም እንኳ የአውስትራሊያ ቀደም ብሎ የሀገሪቷ ችግር ባይሆንም በማይግራንት አመካኝነት ችግሩን በቀጥታ የራሳችን ነው ብሎ በመውሰድ ህጉን አጥብቀው አጽድቀው አሁን በህግ እየተከላከሉ ናቸው ያሉት። ወደ ሀያ ስምንት የሚሆኑ ሀገሮች ህግ አለ፣ ኢትዮጵያም ጭምር። ግን ህጉ ምን ያህል ስራል ነው አሁን። የአውስትራሊያ ውስጥ ይሰራል። በእውነቱ እኔ የምሰራው ከፖሊስ ጋር ነው ጉዳዩን አውቀዋለሁ። በደንብ ይሰራል። ኢትዮጵያ ውስጥ እንደዚህ ስለዚህ ህጉ ወጣ። ህጉ ምን ያህል ይሰራል የምለው ነው ጥያቄው። አልማዝ አሁን እንደጠቀሰችው አሁንም ቢሆን ኢትዮጵያ ውስጥ ይደረጋል። አምና ናች አምና ነው ዘጠና አምስት ከመቶ የኢትዮጵያ ሴቶች የተገረዙ ናቸው የምል ነገር ነው የወጣው እኔ በይበልጥ የሚያስጨንቀኝ እና ይህንን ጉዳይ ከሌሎቹም ችግሮች ጋር እያየሁለንም ለም በዚህ ዝም ብለን እናያለን የምል ሁኔታ ውስጥ የገባው የሀገራችን ያለችበትን ሁኔታ በማየት ነው። ግፋ ብል አምሳ ሶስት ከመቶ የኢትዮጵያ ተወላጅ ሴቶች ናቸው እነኚህ ሴቶች እኔ የተወለድኩበት ቦታ በአራትና በአምስት ዓመታቸው ነው የምገረዙት፣ በአይኔ ያየሁት ነው። ከዛ በኋላ ምናልባት በአስራ አንድ ና በአስራ ሁለት ዓመታቸው ያገባሉ። እናቴ አስራ ሁለት ዓመቷ ነበር እኔ ስትወልድ። ከዛ በኋላ አሁን ምንድን ነው የምጠብቃቸው? ያው የቤት ውስጥ ጥቃት ነው የምጠብቃቸው እና ይሄ ሴቶች በኢትዮጵያ ውስጥ ተወልዶ መወለዳቸውን እንኳን በእርግጥ ሳያውቁ ተመልሶ ይሄዳሉ። እንኳን ለሀገር ጉዳይ ሊጠየቁ ይቅርና የአዲስ አበባ ውስጥ ና አይደለም ማየት ያለብን ከተማ አካባቢ ያሉትን ትምህርት የቀመሱትን ማየት አይደለም ያለብን ጠቅላላ የሀገራችንም ህዝብ ነው ማየት ያለብን እና አባቶች ጭምር አባቶች ልጁ ስትቆስል ልጁ ስትታመም ዝም ብሎ ማየት ለእኔ ህሊናዬ አይሰጥልኝ። የራሴ በግሌ እኔ መናገር የፈለጉት ምንድን ነው በዛን ጊዜ በህፃንነቴ ያየሁትን እስቅ ነበር። አስራ አምስት ቀን ተኝታ ስትወጣ አካሄዷ ምናምን አብሬ የሚጫወት የነበርኩት ልጅ እስቅባል ነበር። አስራ ዘጠኝ መቶ ዘጠና አምስት ዓመተ ምህረት ሴት ወይዘሮ ብርሃን የመታ ስታነጋገር የሴቶች ጉዳይ ብቻ አድርጌ ወስጄው ነበር። ሁለት ሺ ሰባት ላይ አንድ ፖሊስ አለቃዬ ኮርኔት የምታደርግ ሊዳ ምትባላለች ፕሮግራም ከእሷ ጋር አገናኘኝ። እሷ ሴትዮዋ በጣም አርጋ አስረዳችን። የሴት ብቻ ጉዳይ ሳይሆን የወንዶችም፣ የቤተሰብም፣ የማህበረሰብም የሀገርም ጉዳይ ስለሆነ ይሄ ነገር በዛ አንጻር ነው ለማየት የፈለኩት እና አውስትራሊያ ምንም እንኳ ችግሩ የራሷ ባይሆነው የሰው ልጅ ችግር ነው ብላ ሂማን ራይት ኢሹ ነው ብላ እንደወሰደችው እያንዳንዱ ሰው እያንዳንዱ ወንድም ሆነ ሴት ሂማን ራይት ተነክቷል ብሎ መነሳት ያለበት ጉዳይ ብዬ ነው መወስደው። ማርታ ግንዛቤ ሰጪ ባለሙያዎች ናችሁና ግንዛቤን ለማስጨበጥ በምታስተምሩ ሰዓት እንዴት ነው ህብረተሰቡስ የሚቀበላችሁ? ከሰብአዊ መብት አንጻር ከጤና አንጻር ከተለያየ አንጻር በማየት ህብረተሰቡ ውስጥ ተቀባይነትን ሰጥቷቸዋል ወይ? ወይዘሮ ሰሎሜ የሚመለሱት። ህብረተሰቡ ብዙ ሰው አክሴፕት ያደርጓል። በተለይ እዚህ የተወለዱ ልጆች ያውቁታል እንዴት ነው። ባያውቁትም ስትነግሪያቸው እንዴት ነው፣ በጣም መጥፎ ነገር እንደሚደረግ ነው አንደርስታንድ የሚያደርጉት ማለት ነው። እና አሁን እዚህ ሀገር ያሉትን ራሱ ለማስተማር ሰው በጣም ፈቃደኞች ናቸው። አሁን አንዳንዴ በየስድስት ወሩ ሴቶችን ሰብስበው የሚሰጣቸው አንዳንድ ትምህርቶች አሉ፣ እና በዛን ሰዓት እንነግራቸዋለን። ሌላ ጋሻ ካለው ከሀያ አንድ አመት ስራት አለ። ሌላ ደግሞ ማድረግ የምንችለው እኔ አሁን ልጅ ካለኝና ልጄን የሚሄድ የለም ለጓደኞቼ ካወራሁ ምን ካልኩኝ ያንን ነገር ለፖሊስ ሪፖርት ማድረግ እንችላለን። ፖሊስ ደግሞ ለኢሚግሬሽን ሪፖርት ያደርግና የሚጠረጥር ሰው ካለ እኔ ከመውጣቴ በፊት ኤርፖርት ላይ ይይዙኛል ማለት ነው። ያ ሌላው አዋርነስ ነው። እዚህ ሀገርም ለተወለዱት ልጆች እንኳን እንደዚህ አይነት ነገር ቢሰሙ ለፖሊስ መናገር ይችላሉ። ያቆሟቸዋል ከመሄድ ማለት ነው። ኦቨርሲስ ከመሄዳቸው በፊት ፓስፖርታቸው እያዛል። ያው ሪኮርድ የተደረገ ነገር ይኖራል እና እዚህ ያሉትንም ሪፖርት እንዲያደርጉ ኮማንድ እናደርጋለን። ብዙ ጊዜ ደግሞ ቴሌፎንም ኮንታክት እንሰጣቸዋለን። ሲሰሙ ወይ ወሬ አንድ ሰው ካለ ወይ ልጅን እንደዚህ አድርጌ ባስደርግ እያሉ ሲሉ ትክክል ያልሆነና ሰብአዊ ያልሆነ መሆኑን ነገሩን ያውቁታል። እና ብዙ አንደርስታንድ እንዲያደርጋል ያለ ሰው ወይዘሮ አልማዘስ በዚህ ላይ የሚጨምሩት ሀሳብ አለ? አዎ፣ ምንድን ነው እኔም በዚህ ተሳትፎ ነበረብኝ ማለት ነው። ተገርዥ ያለው ለመጀመሪያ ጊዜ እዚህ ሀገር ስሰማ ዋት ዘ ቢግ ዲል ነው ያልኩት ምክንያቱም ጥልቅ የሆነ ትምህርትም ሆነ ጉዳት የደረሰበትን ሰው ሰምተን ስለማናት ማለት ነው። አሁን ለኮሚኒቲው ያንን ነገር ማስተማር ማለት እንደኔው ነው የሚሉት። እርግጥም እንደዛ ነው የሆነብንና እግዚአብሔር ይባርካቸው። ዊዝደም በተሞላው መንገድ ሴት ልጅ ከጤንነቷ ጀምሮ ከትምህርቷ ጀምሮ የተወገደባትንና የተወሰደባትን ማስመለስን ማግኘትን መቻል የምትችለው ጥበብ በተሞላበት ነገር ስለሆነ ትምህርቱ ራሱ ዲዛይን የተደረገልን በጣም በሚጠቅም መንገድ ነው እና በዛ መንገድ አፕሮች የምናደርጋቸው እህቶችና ኮሚኒቲው መቶልናል። ሁሉንም ተደረስን ማለት አንችልም፣ ጥቂቶቹ፣ አንዱ ደግሞ ለአንዱ እያሰማ እንደዛ ሆኖ ትንሽ ሰክሰስፉል ሆነናል። ሰው ያው በስራም ሆነ በቤትም ኑሮ በልጆች ማሳደግ ተወጣጥሮ ስላለ ማለት ነው እና አሁንም እንቀጥላለን እግዚአብሔርም ደግሞ ይረዳናል ብዬ ነው የማስበው እንጂ እንጂ ትልቅ አይናችን ዋይደር አድርገን የምናይበትና የምንገነዘብ እዚህ ሁሉም ሀንድረድ ፐርሰንት ኖርማል ከሆነልን አገራችን ስንሄድ እኮ ያ ሌላውንም መነካካቱ አይቀርም። የእኛ አዌርነስ ብቻ አያጠቅምም፣ አይረዳም። ወለድኩ ስትያቸው ምን ወለድሽ ሴት ወንዳ? ዜናዋ ነዋ መተሽ ምታስገርዥ ያሉ ኮሚኒቲዎች ሰምቼ በጣም ነው የደነቀኝ። ሳንጎ ድኔ ወንድ ነው የወለድኩት ብላለችኝ ልጅቷ ማለት ነው። እና እንደዛ ስላለ ስቲል መቀጠል አለብን ቶታሊ እስከሚጠፋ ድረስ ብዬ ነው የማስበው እና ማልመው። አቶ አሰፋ በቀለስ በዚህ ላይ የሚጨምሩት ምን ሀሳብ አለ? አዎ እንግዲህ ከጎጂው ባህል ከጎጂው የባህል ተግባር አንዱ ነው ብለን ከወሰድን እያንዳንዱ ሰው በተለይ በኢትዮጵያ ውስጥ የተወለደ ሰው ይህን ነገር በቁም ነገር ማሰብ አለበት። ሀገር እድገት የምናስብ ከሆነ ማንም ወገናችን መጎዳት የለበትም። ከዛች ከህፃኗ ጀምሮ እና ሀያ አንደኛው ክፍለ ዘመን ውስጥ ነው ያለው ነው እና ይህንን ከኑሯችን ጋራ ከእኛነታችን ጋር ማወዳደር አለበት። በተለይ ደግሞ በሰለጠኑ ማህበረሰቦች ውስጥ የምንኖር አሜሪካ፣ አውስትራሊያ፣ ካናዳ፣ ኒውዚላንድ እንደነዚህ ያሉ ሀገሮች ውስጥ የምንኖር ጎጂ ባህል ነው መቆም አለበት። እኛ እርግጥ ነው ስልጠናውን ወስደናል። አይከፈለንም፣ በነፃ ነው የምንሰጠው ኮርሱም። እንደውም ምግብም እያዘጋጀን ነው በዛ ሰዓት ለሚካፈሉት ሰዎች። ግን አይመጡልንም፣ በተለይ ወንዶቹ። እንዴ ይሄ እኮ የቤቴ እኮ ጉዳይ ነው የልጄ እኮ ጉዳይ ነው ሚስቴ ያሳለፈችው ነው ብሎ አያስብም። አልማዝና ሰሎሜ እንዳሉት ሴቶቹ ጠቀር ብሏል። እኔም ሄጄ ሴቶቹ ፊት ቆሜ አንዳንድ ገለጻ የሰጣሁበት ጊዜ አለ። ወንዱ ግን በጭራሽ ስራዬ ጉዳይ ነው ብሎ አላሰበም። ግን ብዙዎች የሴቶች ልጆች አባቶች አሉ። በልጆቻቸው ላይ የሚደርሰን ነገር አያውቁም ይሆናል እና አንድ ነገር ቅድም ከተባለው መካከል አያቶች ብቻ አይደሉም። በአደባባይ ሄደው አንድ ማህበረሰብ ውስጥ ልጆች ቁጭ ብሎ ሲጫወቱ አሽሙሩ ስድቡስ፣ የተለያየ ስም ሰጥቶ መሳደቡስ፣ ትዳር አትይዥም አልተገረዝሽም ብሎ መናገሩስ ማህበረሰቡን ራሱ መለወጥ አለበት። ለመለወጥ ግን ኢንፎርሜሽን ያስፈልጋል። ያገኘሁትን ትምህርት ላካፍል ነው። አልማዝ አልማዝም የምትለው ሄነው ነው ሰሎም የምትለው ሄነው ነው። ውጭ የሰለጠነ ማህበረሰብ ውስጥ የምኖር ኢትዮጵያዊ በነዚህ ነገሮች ላይ ማሰብ አለበት። ውይይታችንንም የምንቋጨው ወይዘሮ አልማዝ እንደ ማሳሰቢያ አጽንኦት ሰጥተው በሚገልጹት ሀሳብ ነው። ሌላው ማሳሰቢያ ምንድን ነው እርግጥ እኔ ኢትዮጵያ ሄጄ ተመልሼ መጥቼ የፈለኩትን ጉዳይ ፈጽሜ ተመልሽ/ተመልሼ የመጣሁ ብዬ ዝም ብዬ መቀመጥ ማን ማያቅብኝ ማለት አይቻልም። ምክንያቱ ምንድን ነው? ኢች ታይም በሄድን ጊዜ ኢሚግሬሽን ሬጅስተር እንደረጋለን። እዚህ የተወለደች ሴት ልጅ ይዤ ሄጄ አስገርዤ ብመጣ ማለት ነው እች ልጅ አንድ ነገር ሀፕን አድርጎ ኢንኬዝ ከአስራ አምስት አመት በኋላ ሊሆን ይችላል ሀኪም ቤት ብትሄድ መገረዟን ካዩ ኢሚዲየትሊ ነው ፋሚሊዎች የሚከሰሱት ያ ሀያ አንድ አመት እንደገና አፕላይ ያደርግባቸዋል ማለት ነው ምክንያቱም የዛሬ አስራ አምስት አመት ነው። ማንም አላወቀብኝም ተብሎ የሚባል ጉዳይ አይደለም። እዚህ የተወለደችዋ ልጅ አውስትራሊያዊ ናት እንጂ ኢትዮጵያዊ አይደለችም። እና ለዛ መብቷ የሚከራከርላት የአውስትራሊያ መንግስት ነው የሚቆምላት። እና ህዝቡ ይሄን አያውቅም። ምክንያቱም ይሄ እጄ እንደፈለገኝ አድርጌ ሺዝ ሄልዚ መታ ተምራ ትምህርቷን ጨርሳ ኢንኬዝ ልትወልድም ትችላለች የሄደችበትን ቦታ እዚህ እንዳልተገረዘች ስለሚያውቁ ሁለቱም እናትና አባት ጄል እንደሚገቡ ማወቅ አለበት ህብረተሰቡ። በሴት ልጅ ግርዛት ዙሪያ በሁለት ተከታታይ ክፍሎች ያደረግነው ውይይት በዚሁ ተጠናቋል። በውይይታችንም ላይ ተካፋይ የነበሩትን አቶ አሰፋ በቀለ፣ ወይዘሮ አልማዝ ማምና፣ ወይዘሮ ሰሎሜ ገብረ ማርያም በሲድኒ የጤና ጥበቃ ዲፓርትመንት የጣምራ ቋንቋ የማህበረሰብ ግንዛቤ ሰጭ ባለሙያዎችን በኤስቢኤስ የአማርኛ ቋንቋ ዝግጅታችን ስም ምስጋናችንን እናቀርባለን። ጤና ይስጥልን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።